በድሬዳዋ ለገሃሬ የተባለ ሰፈር ዛሬ ንጋት አስር ሰዓት ላይ የጣለው ዝናብ ባስከተለው ጎርፍ ቤቶች ፈርሰው የሶስት ሰዎች ሕይወት ማለፉን አስተዳደሩ አስታወቀ። ለጎርፍ ተጋላጭ የሆኑ ሌሎች የአካባቢው ነዋሪዎች ከቦታቸው ተነስተው ወደ ጊዜያዊ ማቆያ ይዛወራሉ ተብሏል። በጎርፍ አደጋ የሰው ሕይወት ሲያልፍ በአራት ቀን ውስጥ ለሁለተኛ ጊዜ ነው። add this the chamala በድሬዳዋ አስተዳደር ከሌሊቱ ዘጠኝ ሰዓት ጀምሮ የዘነበ ከባድ ዝናብ አስር ሰዓት ገደማ የመኖሪያ ቤቶችን አፍርሶ በሰው ህይወት ላይ ጉዳት ማድረሱን የዜሮ ስምንት ቀበሌ ሊቀመንበር አቶ አዩብ አብዲ አስታውቀዋል። ሚያዚያ ሀያ ሰባት ሀያ ስምንት አጥቢያ ከንጋቱ አስር ሰዓት ጀምሮ በጣለው ከባድ ዝናብ ምክንያት በለጋሀሬ ቀበሌ ዜሮ ስምንት ቀጠና አንድ መንደር ስድስት በሚባል አንድ ቤት በመፍረሱ እዛ ውስጥ ያሉ ቤተሰቦች ሶስት ህጻናት እድሜያቸው ከአስራ አምስት አመት በታች የሆኑ የአንድ ቤተሰብ ልጆች እንደሞቱ አይተናል። እኛም በሰዓቱ እዛ በመድረስ እየጣለ ካለው ከባድ ዝናብ አንጻር ልጆቹን እንዲተርፉ ተርባርበን ነበር። ነገር ግን ያው የፈጣሪ ስራ ሆኖ ሶስቱ አልፈዋል። ከደረሰው ሞት ባሻገር ሁለት ሰዎች ላይ ከባድ የአካል ጉዳትና በአንድ ሰው ላይ ቀላል አካል ጉዳት መድረሱን ነው ያገኘነው መረጃ የሚያመለክተው። በሟቾቹ ቀብር ላይ የተገኙት ምክትል ከንቲባ ከድር ጀዋር አደጋው የደረሰው የጎርፍ መፋሰሻ ላይ በመሆኑና ዝናቡም እስከ ግንቦት መጨረሻ ቀጣይነት ሊኖረው ስለሚችል ነዋሪዎች አስፈላጊውን ጥንቃቄ እንዲያደርጉ መክረዋል። አንደኛ ጫፍ ላይ ያሉት የጎርፍ አካባቢ ላይ ያሉ ቦታዎች ላይ ሁሉንም ስንጎበኝ ነበርና ግን ግድ መጥንቃቄ ማድረግ ማድረግ አለባቸው። እስከ ግንቦት ሰላሳ ይሄዳል። በሜትሮሎጂ መሰረት ማህበረሰቡ ደግሞ ጥንቃቄ ማድረግ አለበት። በተለይ ዝናቦቹ የሚጥላቸው ጎርፎች ኃይለኛም ስለሆኑ ማህበረሰቡም ተረባርቦ መነጋገር መቻል አለባቸው። ዛሬ ንጋት ላይ ከደረሱ አደጋ የተረፉት የአካባቢው ነዋሪ ወይዘሮ ዛሃራ አድም የሚኖርበት አካባቢ ለአደጋ ተጋላጭ እንደሆነ ቢያውቅም አማራጭ ስለሌላቸው ብቻ እዛ ቦታ እየኖሩ መሆኑ ተናግረዋል። ሮቡ አላዳይ ሲና ማናንቃም በአካባቢው ነዋሪነታችን መንግስትን የምንጠይቀው በተጨናነቀ ስለተጨናነቀና ለኑሮ አስቸጋሪ በሆነ ቦታ ስለምንኖር መንግስት አፋጣኝ መፍትሄ እንዲፈልግልን ነው። እዚህ አንዱ በአንዱ ላይ እርስ በርስ ተፋፍገን የምንኖረው አማራጭ ስላጣን ነው። ለችግር ሊያጋለጥ እንደሚችል እናውቃለን ብለዋል። ወልኛችሁ መንግስት ላይ የአስተዳደሩ የአደጋ ስጋት ስራ አመራር ኮሚሽን ማስተባበሪያ ጽህፈት ቤት አላፊ አቶ አርቢቡ በበኩላቸው ጎርፉ ቀጣይነት ስለሚኖረው ከቀበሌ አስተዳደሩ ጋር በመመካከር ሌሎች የጎርፍ ተጋላጮች በ08 ቀበሌ ወጣት መካከል በጊዜነት እንዲጠለሉ እንደሚደረግ ነው ያስታወቁት። አሁን አንድ ቲም አዋቅረና ከቀበሌ 08 የተወጣጣ አንድ አመራርና የአደጋ ስጋት ስራ አመራር አንድ ቲም አለ። ሁለቱን በማቀናጀት እዚህ ተጋላጭ የሆኑ አካባቢዎችን ሁሉ ማለት ለአደጋው ተጋላጭ የሆኑት ሁሉ ዝርዝር ይወሰዳል። እነዚህ ሰዎች የቀበሌ 08 ወጣት ማዕከል ላይ ለማሳረፍ እንፈልጋለን። ለእነዚህም ደግሞ አሁን ዝናቡ ይቀጥላል ተብሎ የሚታሰበው ከሚያዚያ አጋማሽ እስከ ግንቦት ሰላሳ ድረስ ነው። ስለዚህ አሁን ይሄ የዝናቡ ሁኔታ ሲቀንስ ድረስ ሙሉ ለሙሉ ቀበሌ ዜሮ ስምንት ወጣት ማዕከል ላይ የሚሆኑበት ሁኔታ ነው የሚኖረው። ዘንድሮ ከመጠን ያለፈ ዝናብ እንደሚኖር ታውቆ የቅድመ ዝግጅት ስራ ሲሰራ እንደነበር ያስታውሱት አቶ አርቢ፣ በዚህም የተደፈኑ ቱቦዎችን የመክፈት የውሃ መፋሳሻዎችን የማስከፈት ስራና ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርጉ ቅስቀሳ ሲደረግ እንደነበር አስታውሰዋል። ሆኖም ህገወጥ ግንባታዎች በተለይም በውሃ መፋሳሻ መስመሮች ላይ የተገነቡ ቤቶች እንቅፋት እንደሆኑ ነው የተናገሩት። አቶ አርቢ ከሁለት ሳምንት አስቀድሞ በድሬዳዋ ጎርፍ ሊከተል እንደሚችል በአስተዳደሩ መገናኛ ብዙሀንና በድምፅ ማጉያ ጭምር ቅስቀሳ ይደረግ እንደነበር ፖሊስ አስታውቋል። ሆኖም በአራት ቀን ውስጥ ሁለት ጊዜ በደረሰ አደጋ በአጠቃላይ አስራ ሁለት ሰዎች ህይወት አልፏል። በተያያዘ ዜና በአስተዳደሩ መልካ ጀብዱ ቀበሌ በኢትዮ ጅቡቲ ምድር ባቡር ሰራተኞች ላይ በጣለው መብረቅ አንድ ሰው ሞቶ አንድ ሰው ላይ የአካል ጉዳት መድረሱን የአስተዳደሩ ፖሊስ ኮሚሽን የለውጥ ስራዎችና ህዝብ ግንኙነት ዳይሬክተር የሆኑት ኮማንደር ገመቹካች አስታውቀዋል። የሞትና አካል ጉዳቱ መንስኤ መብረቅ መሆኑ በሕክምና መረጋገጡ ነው ኮማንደሩ ያስታውቁ የአየር ንብረት ትንበያው ዝናብ ውስጥ ዝናቡ እስከ ግንቦት መጨረሻ ድረስ እንደሚቀጥል ያመለክታል፣ ያሉት ኮማንደሩ ህብረተሰቡም አስፈላጊውን ጥንቃቄ እንዲያደርግ መክረዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።